ፕሮፌሰር ኤፍሬም ይስሐቅ የዓለም አቀፍ ሰላምና ልማት ቦርድ ሰብሳቢ፣ አቶ አማረ አረጋዊ የኢትዮጵያ ብዙሃን መገናኛ ምክር ቤት ሊቀመንበር፣ በቅድሚያ በተለይ በአለፉት ሶስት አመታት ጊዜያቶች ውስጥ አሁን ተፈጥሮ ያለውን ቀውስ ያንን ከወገንተኝነት በተገለለ መልክ ሚዛኑና የሚዲያ ሙያን በጠበቀ መልክ ኢትዮጵያ ውስጥ ሁን ወቅት በምን መልክ ይታያል? ምን ጥንካሬ ምን ጉድለቶች አሉ? በተለይ ሰላምን እንዲሰፍን የሚዲያው ሚና ምን ይመስላል? በአሁኑ ወቅት በአሁኑ ጊዜ የሀገራችን ሁኔታ እጅግ በጣም አሳሳቢ ደረጃ ላይ ያለ ነው። አላስፈላጊ የሆነ የብሔር የሃይማኖትን ግጭት በየጊዜው እየተከሰተ ነው። በዚህ ምክንያትም ደግሞ ብዙ ህይወትም እያለፈና እየጠፋ ነው ያለ በዚህ ጉዳይ ላይ ሚዲያው ዘገባ ስንገመግመው እኔ ብቻ ሳይሆን፣ በጋራ ሆኖ የሚዲያ ምክር ቤት ነው የሚገመግመው ያለው ሚዲያ ውስጥ አንዳንዶቹ ሚናቸውን ለመጫወት የሚሞክሩ ቢኖርም ግን ደግሞ ሚዲያው ተገቢ ያልሆነ ስርጭትን ዜናም እያስተላለፈ ነው። በዚህም ህጋዊ ሆኖ የሚንቀሳቀሰው ሚዲያ ብቻ ሳይሆን ሶሻል ሚዲያ በፌስቡክም፣ በሌላ በኢንተርኔት ሄዱ ዲጂታል ሚዲያዎች አካባቢ ሚዲያው ራሱም ፋት እየፈጸመ እንደሆነ ደርሰንበታል ደምግመናል። በይፋም ደግሞ እየገለጽ ነው ያለ ነው ማለት ነው። ትክክለኛ ያልሆኑ ዘዴናዎች በሚዲያው ሲተላለፉ፣ በዚህ ምክንያት በአሁኑ ጊዜ ይበጭ ሚዲያ ካውንስሉን ወይም መገናኛ ብዙኃን ምክር ቤቱን አጠናክረን ለመንቀሳቀስና ሚዲያው ራሱ ከዚህ ጥፋት እንዲቆጠብ ለማድረግ በርካታ የስልጠና ፕሮግራሞች አዘጋጅተን ስልጠናውን እየጀመር ያለ ነው። የተሳሳተ መረጃ መስጠት ቴክ ኒውስ ከሆነ ተራቀ ዜናንትን ማድረግ አንዳንዱ አለማወቅ የሚያደርገው አለ። አንዳንዱ ለጥቅማ ጥቅም ብሎ የሚያደርገው ነገር አለ። አንዳንዱ ደግሞ ለፖለቲካ ዓላማው ብሎ የሚያደርገው አለ እና በአሁኑ ጊዜ በኢትዮጵያ በጋራ ሲኖር፣ በጋራ ሲተባበር፣ በጋራ ሀገርም ሲከላከልና ጠላትን ሲወጋ የነበረው በአሁኑ ጊዜ አድዋ በዓል እንኳን በጋራ ለማክበር የተቸገርንበት ጊዜ ነው ያለነው። ማለት በጋራ ሆኖ ሲሰራ የነበረ የኢትዮጵያ ህዝብ ሲገደል የኢትዮጵያ ህዝብ ሲሰደድ የኢትዮጵያ ስንሰቃይ እንኳን የኢትዮጵያ ህዝብ እንደዚህ ነው ብለን ከማየት ይልቅ በየብሔር በየብሔሩ ብቻ ተከፋፍለን፣ እንደ ኢትዮጵያዊ ሰው ሲሞት ከማዘን ይልቅ የእኔ ብሔር ቦተ ብለን ብቻ የምናዝንበት የምንጮህበት መድረክ ነው ያለው። ስለዚህ ራሱ ሚዲያም እያየው ያለው ሚዲያው ትክክለኛ የሆነ መረጃ በመስጠት ለሰላም ለፍቅር ካልታገለ ካልሰራ የባሰ አደጋ እንደሚመጣ ነው። ቅድም ፕሮፌሰር ፋፍ እንዳሉት ከሰላምና ከሳቸው ድርጅት ጋራ አንድ በጋራ መድረክ አዘጋጅተን ነበር። እሱ ምንድን ነው ይሄ ጥላቻ ንግግሮችን ህዝብ ማጋጨትን፣ ፖሊስ ነገር እንዴት ማስወገድ እንዳለበት ሚዲያው በአራት የተለያዩ ዝግጅቶች ተካሂዶ ነበር። ሚዲያ ካውንስልም በመተባበር አድርገው። ሆኖም ግን ይሄ በቂ አይደለም። አሁንም ደግሞ እንደገና በዚህ ወር ተደጋጋሚ ስልጠናዎች የምናካሄደው ያለ ነው። ከዚህ ግጭት ለመራቅ የጥላታ ንግግሮች እንዴት እናስወግድ፣ ፌክ ኒውስ እንዴት እናስወግድ፣ ፋክቲ ቸኪንግ የሆነ አሰራር እንዴት እናምጣ የሚለው ተደጋጋሚ ስልጠናዎች በየሳምንቱ እየተካሄዱ ነው ያሉ። በዚህ ጉዳይ ላይ እኛም የሁለት አመት የስልጠና ፕሮግራም አዘጋጅተን ከአዲስ አበባ ብቻ ሳይሆን ከአዲስ አበባ ውጭ ባሉ ከተሞችም ስልጠናውን ለማካሄድ ኦልሬዲ እንትን አድርገን አንዳንድ ድጋፎች ለስልጠና የሚሆንም የፈረንሳይ ኤምባሲ የሚሆን ሌሎች ኤምባሲዎቹም፣ ዩኔስኮ ሚሆን አብረን እንስራ እየተባባል ለማድረግ ነው። ግን እስካሁን ድረስ ግን ሚዲያው ተገቢውን ሚና እንዳልተጫወተ ገምግመን አስቀምጠናል። ይህን ነገር ግን ቶሎ ብለን ወደ እንትን ነገር ካልቀየር ነው ከዚህ የባሰና የከፋ ችግር በኢትዮጵያ ሊከሰስ እንደሚችል ይበልጥ ለመስራት ከፍተኛ እንቅስቃሴ እያደረግን ያለው ነው። የኢትዮጵያ ሚዲያ ካውንስል ሲባል የተሳሳተ መረጃ ሲመጣና ከህዝብ ቅሬታ ሲመጣ ወደ ፍርድ ቤት እየሄደ ከሚከሰስ ይልቅ ራሱ ሚዲያ ካውንስሉ ሶስት አካላት አለው ማለት ነው። ጠቅላላ ጉባኤ እንደ ፓርላማ የሚያካሄድ አካል አለው። በየጊዜውን ስራውንና እንቅስቃሴውን የሚመራ እንደ መንግስት አካል አለው። ችግር ሲኖርና አቤቱታ ከህዝብ ሲቀርብ ደግሞ ራሱን የቻለ ገለልተኛ የሆነ የዳኝነት አካልም አለው። ይህ አካልም አሁን ከሚዲያው ብቻ ሳይሆን ከህብረተሰቡ፣ ከዩኒቨርሲቲ ህግ ባለሙያዎች፣ ከታዋቂ ግለሰቦች፣ ከተለያዩ የስራ ዘርፎች ካሉት አወጣብትን አስራ ስምንት አባላት ያሉበት ይህም ተቋቁሞ አሁን በቅርብ ጊዜ ቢራውም ሁሉ ነገር አዘጋጅተን የሚዲያውን ስህተት በፍርድ ቤት ሳይሆን በዚህ በፈቃደኝነት በተመሰረተው ኦምቡድስማን አካል ይግባኝ ሰብ አካል አለው። በዛ እንዲፈታ እንቅስቃሴውን ጀምረናል። ስለዚህ ሚዲያውም ራሱ እስካሁን ድረስ ባለው ጉዳት ተገቢውን ትምህርት እና ተገቢውን መረጃ ባለመስጠቱ፣ የተሳሳተ ኢንፎርሜሽን በመስጠቱ ሁሉም ሚዲያ ባይሆንም በዚህ የሚጠየቁ ብዙ ሚዲያዎች እንዳሉ፣ ሚዲያው ሚናውን እንዳልተጫወተ ያስቀምጠናል። ይህ ግን መቀየር አለበት በሚል ደግሞ በርካታ የእንቅስቃሴ ፕሮግራሞች አዘጋጅተን ወረዱ እንቅስቃሴውን ጀምረናል። ይህ ካልሆነ ግን የከፋ ችግር በሀገራችን የከፋ ግድያ፣ የከፋ መነጣጠልና መገነጣጠል፣ መራራቅ ሊፈጠር እንደሚችል በግልጽ እየታየ ነው ያለው። ቅድም እንደተጠቀሰው አንድ አካባቢ ነበር ይህ ችግር ስል የነበረው የነበረ አሁን ወደ ሌሎች አካባቢ እየተስፋፋም ነገ አዲስ አበባ የማይመጣበት ምክንያት ምንም ነገር ስለሌለ አደጋው ከመደረሰ በኋላ ከምንጮው አደጋው ከመድረሱ በፊት ችግሩን እንፍታ የሚል ትልቅ ፕሮግራም አዘጋጅቶ ሚዲያ ካውንስሉ በመንቀሳቀስ ላይ ይገኛል። የጥፍ እንቅስቃሴ እንዲደረግ ደግሞ ከህዝብም ይጠበቃል። ሚዲያው እራሱ ደግሞ ማድረግ አለብን ብሎ አምኖበታል ያለው። ምክንያቱም ስጋቱ በየቀኑ እየጨመረ ነው እየመጣ ያለው። ፕሮፌሰር ኤፍራይም እስካሁን ካደረጋችሁት ሰላም የማስፈን ግጭቶችን የመቀነስ ከተቻለም መግታት እንዲቻል ከዚህ በኋላ አሁን ምን መደረግ አለበት? ዋነኛ ስጋቶች ኢትዮጵያ ውስጥ ተከስተው ያሉት ምንድናቸው? ለዛስ ምን አይነት መፍትሄ ነው የሚያስፈልገው ይላሉ? በቅርቡ ኢትዮጵያ ውስጥ ተከስቶ ያለውን ሁኔታ ለመለወጥ ከመመለሴ በፊት ሁለት የኛን ድርጅት የሚያንቀሳቅሱ ሰዎች ስም ጠርቼ ሳልጨርስ እርስዎ ሌላ ጥያቄ ጠየቁኝ። ዋናው አሁን የኛን ድርጅት በጣም በኃይል የሚቀሳቅሱ ዶክተር ታደሰ ውሂድ የሚባሉ በአትላንታ የአሜሪካን የበሽታ መከላከያ ድርጅቶች ኃላፊ ናቸው። ሁለተኛ ደግሞ አደይ ሀይሉ የምትባል የዙም ድርጅት ያላት እነሱ ሁለቱ ድርጅታችን እንዲህ አሜሪካን ያሉት በሀይል የሚያንቀሳቅሱት እነሱ ናቸው። አንድ ደግሞ አቶ ገብርኤል በታ የሚባል በጦር ጊዜ እጅ የተቆረጠ ሁለት ጣት አርቲስት የሆነ እሱ ደግሞ ብዙ ሀሳብ የሚያቀርቡ ናቸው። የእሷን ጥያቄ ለመመለስ እኛ አሁን የምንፈልገው እኛ አንድ ህዝብ ነን። በሃይማኖትም፣ በዘርም በምናምንም የምለያየና አይደለምና እንነጋገር፣ እንወያይ፣ ዳያሎግ እናድርግ ዳያሎግ እናድርግ ብለን አሁን እየመከርን ነው በቅርብ ጊዜ መጨረሻ አሁን የላክነው ደብዳቤ ባለፉት ሁለት ሳምንት ላይ ለመንግስትም ደብዳቤው ተልኳል። አድራ ብለን መጻፍ ነው። ምንድን ነው እኛ አሁን የምንሰማው? ለምሳሌ በቅርብ ጊዜ በትግራይ አንድ ወታደር አንድ የቆሰለውን ሰውዬ እንደገና አንዱ ወታደር ጠብቶ፣ አዛዡ እንደገና ምታው ግደለው። ወደ ሆስፒታል ውሰድ ማለት ነበረበት። እንደዛ አላደረገም። ሌሎችም ሰዎች ተፈጨፉ ነው። እንደዚህ ደግሞ በኦሮሞ አገር በአንዳንድ ቦታዎች አማራ ሕዝብ ወንድሞቻችን እህቶቻችን እየተጨፈጨፉ ነው። በሌላ ቦታ ደግሞ ኦሮሞ ወንድሞቻችን እህቶቻችን እየተጨፈጨፉ ነው። ይህ ለማን ነው የምጠቅመው? የምጠቅመው ለውጭ አገር ጠላቶቻችን ነው እንጂ አይጠቅምም። ስለዚህ እኛ የመጨፍጨፉን የመገዳደሉን እናቁም ብለን ተገናኝተን እንነጋገር መፍትሄውን እንፈልግ፣ እንወያይ። መቼም በባህላችን ደግሞ የታወቀ ነገር ነው። እኔ አሁን ምሳሌ ልስቶች በኢትዮጵያ ታሪክ ትልቅ ትልቅ ምሳሌዎች አሉ። አንዱ አፄ ዮሐንስ በዘመናቸው እንግሊዞች ወደ ሱዳን ለመሸጋገር ፈቃድ ለመስጠት ዛሬ ቪዛ ነው የምንለው ወደ አፄ ዮሐንስ ቀረቡ። ሲቀርቡ እሳቸው ከበስተጀርባ ሁለት ረጃጅም አዛዦች ቆመዋል። በኋላ እንግሊዞቹ ሲሄዱ ምን አሏቸው እንሁለቱ ረጃጅም ሰዎች ማን ናቸው አሉ አንዱ ራስ እንግዳ ነው መሰለኝ አባታቸው የመገደለ ነው ሁለተኛው ደግሞ እናታቸው ወጮ እንዲ እየፈጩ አልፏቸው እስር ቤት የሞቱ ናቸው ምን ማለታችሁ ነው አሉ እንግሊዞች አባታቸውን እና እናታቸው የመገደሉት የእነሱ ዋና ጠባጭ ጠባቂዎች ናቸው አይ የኢትዮጵያ ባህል ካህናትም ምጥሰው ታረቁ ብለው አርበው በየቦታው ሰላም ማድረግ የኛ ባህል ነው። አዩ ይሄ ነው የኢትዮጵያ ባህል። እኛ ዛሬ ችግራችን ምንድን ነው? ማኪያቬሊ መጽሐፍያ ነበር ማርክስን መጽሐፍያ ነበር ሆብዝን መጽሐፍያ የውጭ ሀገር መጽሐፍት የምናነብ የአንዱ የኢትዮጵያ ሕዝብ ችግር ዋና ዋና ዛሬ አወቅ አወቅነ- የምንለው የምናውቀው ውጭ ሀገር ያሉትን መጽሐፍት አንብበን ነው እንጂ የኦሮሞ ባህል ውስጥ ያለው የሰላም ሀሳብ አንከታተለ በቤተ ክርስቲያን በኩል ምን ይላል? ይቅርበን፣ ሰባት ጊዜ ሰባ አንድ ይቅርበን። ቅድም እንደጠቀስኩ እነ ክርስቶስ ተምራ ምንድን ነው ምሉ ይቅር ተባባሉ። እኛ አሁን ዋና ችግራችን የኢትዮጵያን ባህል ውስጥ የኦሮሞም፣ የትግሬም፣ የአማራም፣ የጉራጌም የሁሉም ባህል ያለውን ያለው የመከባበር እንግዳይ ማስተናገድ፣ የሰውን እግር ማጠብ፣ እንግዳ ስመጣ ባህሉን አናውቅም ከዚህም ደግሞ በዚህ መጽሐፍተው የሚገኙ ብዙ መጽሐፍቶች አሉ። ስለ ፍቅር ነው የሚጽፉ፣ ስለ መተባበር ነው የሚ ስለዚህ እንወያለን ባህላችን የሚመልከት እና አሁን ችግሩ የተፈጠረው በሚዲያም በኩል ያሉት የሚዲያ መሪዎች ሊሆኑ ሁሉ ይህንን የኛን ባህል በደምብ አይከታተሉትም፣ አያውቁትም፣ ውስጥ ገብቶ አያውቁትም። ማጋጨት ብቻ ነው የሚያደርጉት ያሉ አሁን እኔ እራሴ ኢንተርቪው ሲሆን ብዙ ጊዜ ስለዚህ ችግር ይጠይቁኛል። ምን እናድርግ መፍትሄው ምንድን ነው የኢትዮጵያ ባህል ምንድን ነው ብለው አይጠይቁኝም። በጋዜጣ የምጠይቁኝ ሁሉ ጊዜ አማራው ኦሮሞ እንደ ያደረገ ኦሮሞ አማራ እንዲ ያደረገ ትግሬ እንዲ ያደረገ። ወንድሞቼ አማራዎች ወንድሞቼ እህቶቼ፣ አማራዎች፣ ትግሬዎች፣ ወንድሞቼ እህቶች ሁላቸውም ደህና ህዝብ ነው። ዘጠና አምስቱ ፐርሰንት እኔ አሁን ኢትዮጵያ ዞር ያለ ብዙ ጊዜ በተማሪነት ጊዜ ምንድን ነው የምፈልጉት? ግቡ፣ ቡና ጠጡ፣ እግራችን ያጥባሉ፣ ቡና ጠጡ። አንተ ከየት መጣ ሀይሉ አማራ ነህ? አግኘ ኦሮሞ ነች አይሉ ከሩቅ ነው መጣችሁ፣ ደቅሟችሁ ይሆናል፣ ግቡ እናበሉ። አሁን እኔ በተማሪነት ጊዜ ወደ ደቡብ ዞር ያለ እያቂያቸው አንድም አላስታውስም። አማራ ኦሮሞ ትግሬ በል አልጠየቁኝም። ሰሜን ደግሞ ሪሰርች በማድረግበት ጊዜ አ ላሊበላ ኮንተን ጊዜ እንዴት ነው አይናናችሁ ብለው ይጠይቃሉ። ምንድን ነው ይላሉ። አሁን ግር ተከስቶ ያለው ችግር ላይ ሰላም ለማምጣት ምን አይነት የመፍትሄ ሀሳብ ነው እናንተ ለመንግስትም ሆነ ወይም ለሌሎች የተቃዋሚ ኃይሎችም ሆነ እንደዚሁም ኢትዮጵያውያን በጥቅሉ እያቀረባችሁት ያላችሁት አንኳር መፍትሄዎች ምንድን ናቸው? ከመንግስትስ ምን አይነት ምላሾች አግኝታቸዋል? መፍትሄው በመንግስት ብቻ አይደለም ህዝብ ለህዝብ መነጋገር አለብን። እውነት ነው። አንደኛ ኦፍኮርስ ከመንግስት ጋር መነጋገር አለብን። ግን አሁን አንዱ የኛ ድርጅት አንዱ ፕላናችን በዚህ በዘር ምክንያት የሚያጋጩን ነገሮች ምንድን ነው ብለን ዳያሎግ ለመፍጠር እየሞከርን ነው። ለጊዜው እርዳታ እየጠየቅን ነው እንጂ ለምናልባት አንድ ሳምንት ሳይሆን እንም አንድ አስር ሳምንታት ተራ በተራ ይሄ የዘር ግጭት በእኛ መካከል ያሉቱ እሚወያዩ የት ያደርሰናል? መፍትሄው ምንድን ነው? በመንግስት በኩል ደግሞ ያው ቅድም እንዳልኳት ለምሳሌ በቅርብ ጊዜ አሁን ስለዚህ ስለ ጨፍጨፋ ጉዳይ እኛ ያዘኝንታ አደለንም፣ ወሬውን አናውቅም። የሰማነውን ነገር ሰምተን ይሄ በጣም አሳዝኖናል ብለን አንድ ወር በፊት ነው አንድ ሶስት አመት በፊት ለመንግስትም ደብዳቤ ጽፈናል። እንደገና ደግሞ እንጽፋለን። እኛ ፈራጆች ያደለንም፣ ነገር ግን የኢትዮጵያ ህዝብ ልብ በችላለን ልባችን ሀገራችን የምናፈቅር ይህንን በመንግስትም በኩል ልመናችንን ማቅረባችንን አይቀርም፣ መግፋፋታችንን አይቀርም። ዋናው መሰረታዊ ነገር ዛሬ ጦርነቱ ይቁም፣ መጨፋጨፍ ይቁም፣ ይቁም። ይሄ ኢትዮጵያ ባህል አይደለም። ይሄ ከውጭ የምር ጠላት የምፈለገው ጉዳይ ነው። ይጨፍጨፋ ይቁም፣ ቶሎ ይቁም፣ አሁን መቆም አለበት። ሁለተኛ ነገር ደግሞ እንዲቆምና ለወደፊት እኛ ወደ እርሻ ወደ እድገት ወደ ሌላ አሁን የአባይ ግድብ አለ። እሱ ትልቅ ለአፍሪካ ኮንትሪቢት ያደርጋል። እዚ ሰው እንደፊ ያለው ሳችና ግብና እንነጋገር፣ እንወያይ ማንም ኢትዮጵያዊ ለኢትዮጵያዊ ጠላት አይደለም። ግን በጣም በጣም ልቤ የምቆርጠው የሚያሳዝነኝ ግን ብዙ ወንድሞች የማነጋግራቸው ራሳቸው የዘጥራቸው ያመጡብኛል። ምንድን ነው እኮ ለማን ነው መጠቅመው እኮ ምንድን ነው ስርፉ? ስለዚህ በግል እንነጋገርና በመሀከል አንኝ ለምንድን ነው የምንጣላው? ይሄ ጥላቻ ከየት ነው የሚመነጨው? መፍትሄውስ ምንድን ነው? የኢትዮጵያ ለወደፊት ተስፋ ምንድን ነው? የኢትዮጵያ ተስፋ ለወደፊት እድገት እድገት ለማድረግ ሰላም እናደርግ። ይሄንን ሁሉ ደግሞ ከባህላችን መማር እንጀምር ብለን እንመርምር ብለን ዳያሎግ ስናደርግ የምንፈልገው በክርስቲያን ሃይማኖት ምንድን ነው? በኢስላም ሃይማኖትስ ምንድን ነው? ስለ ሰላም የሚያስተምሩ የኦሮሞ ባህል ምንድን ነው የሚያስተምረው ይህንን ወደ ባህላችን ዞረን ከህዝባችን ተምረን እንተባበር፣ እንፈቃቀር፣ አብረን እንስራ፣ አገራችን እናሳት። መጣላት፣ መገዳደል፣ መጠፋጠፍ ይህ የሰይጣን ስራ ነው፣ የእግዚአብሔር ስራ አይደለም። የኢትዮጵያ ሕዝብ ቀዳሚያ ለጥበብ ፈራሄ እግዚአብሔር ይላል። የጥበብ መጀመሪያ የእግዚአብሔር ፍርሃት ነው። የእግዚአብሔር ፍርሃት ግን ሰውን ማፍቀር፣ ማስተናገድ የሐውል ከድህነት ማውጣት የተራበውን ከራ ማውጣት የኢትዮጵያ ባህል ይሄ ነው እንጂ ለዚያ ፍርሃት መጨፋጨፍ አይደለም፣ መገዳደል አይደለም። አሁን በተለይ መጨረሻ ምለው አንድ ቃል አለ። ባካችሁ አደራ ምለው ለወንድሞች አማራ፣ ኦሮሞ፣ ትግሬ፣ ጉራጌ፣ ወላይታ ሶዳ፣ ኦማን ናቸው። አንድ ሰዳደ ድሀ ነው ሁጣ ዘራችን ሁለት ነው ያቆል የደሀ ህዝብና ይሄ እሊት እና የታውስ የምፈልገው ምግብ ጸላቱ፣ ስነ ጸላቱ፣ ረሃብ ረሃብ፣ ይሄ ነው እና አደራ የምላችሁ ወደኋላ እንመለስና፣ ስለ ህዝባችን፣ ስለ ድሃ ህዝብ እንሰባት እንነጋገር እንጂ በዘር ጉዳይ አትጣላ፣ በሃይማኖት አንጣላ። የሀገራችን መሰረቱ ህዝቡ፣ ክርስቲያኑ፣ እስላሙ፣ ኦሮሞ ባህርም፣ ፍቅር ፍቅር ፍቅር ያስተምራል። ነጋ ነጋ ነጋ በኦርኛ ሁሉም ያስተምረው ይሄ ነው እና እንወያይ እንመጣ፣ ጠረጴዛ ለተቀምጠን ችግራችን እንሳ ችግራችን እንመፍታ። በፖለቲካ አይደለም ፖለቲካ ድርጅቶች እየተጣሉ ነው። ይህ አይደለም መፍትሄው። የህዝብ ለህዝብ ተወያይተን ተከባብረን ወደፊት እንሄድ፣ ይህን አገር ለማሳደግ አቶ አረጋዊ ቀደም ሲል እንዳነሱት በተለይም አንዱ ሚዲያው ተገቢውን ተግባሩን እየከወነ አይደለም። የከፋ ችግር በሀገራችንም ሊከሰት ስለሚችል ከወዲሁ እልባት ብናበጅለት መልካም ነው የሚል የማንቂያ ወይም ማስጠንቀቂያም ቃል እንደዚሁ አስቀምጠዋል። ከሁሉም በላይ በተለይም የማንነት ፖለቲካ ጋር ተያይዞ ያለውን ሌላው ቀርቶ አንድ እንደ ሰው ሰው ወይም ደግሞ እንደ አንድ ኢትዮጵያዊ ህይወት አለፈ ከማለት ይልቅ በጎሳ ብቻ ነጥሎ የማየት ሁኔታ ከዛም አልፎ የአድዋ ድል እንኳን በጋራ ለማክበር እስከ መቸገር ድረስ ያሉትን ማንነት ፖለቲካ ጋር የተያዙ ቀውሶችን አንስተዋል። በዚህ ዘርፍ ሚዲያው ራሱን ችሎ ከጥላቻ ፖለቲካ ይልቅ ሰላማዊ የሆኑ ነገሮችን የማንጸባረቅ እና አንድነትን የመስበክ ወይም ያንን የማቅረብ ዜናዎችም እንደዚሁ የተሳሳቱ ነገሮችን ከማቅረብ ሙያዊ ወደሆነ ሆነ እና የተጣራ ዘገባዎችን የማቅረብ በህዝብ በኩልም ደግሞ እንደዚሁ ነገሮችን አጠርቶ የሞ መውሰድ የተሰጠውን ሁሉ ከመሸመት ይልቅ እነዛ ላይ እንዲሄድ ለማድረግ ሚናው ከፍተኛ ነው። ሚዲያውን እንደገና ሪፎርም ማድረጉና በዚህ መልክ ምንድነው አሁን የተደረጉት በቂ ካልሆኑ ምን ተጨማሪ ነገሮች ሊከወኑ ይገባል? ይሄ የማንነት ፖለቲካስ በሚዲያ ውስጥ ዘልቆ መልሶ ራስን በራስ ማጥፋት እንዳይሆን ምን መደረግ አለበት ይላሉ። ያ ካልሆነስ ብርቱ ስጋቶ ምንድን ነው? ከዛ ባሻገርስ በእርግጥ ተስፋ ሳለ ወይ? ይህንን ከልቶ እልባት ለማበጀት ወይ እንግዲህ፣ በእኔ በኩል ችግሩን ለመፍታት ተስፋ የለም ብያላን። አሁንም ሚዲያውን ማስተማር ያለበት አንዱ ጉዳይ ሀቁን መናገር ነው። ክላስ ደግሞ ጥሩ ጥሩ አስተያየት አለ። ለሀገር የሚጠቅም አስተያየት መዘገብ ያስፈልጋል ማስተናገድ ያስፈልጋል። የተለያዩ አመለካከት ያላቸው ሰዎች ስናስተናግድ በፖሊሲ ላይ ልዩነት ሊኖራቸው ይችላል። አንዱ የኢንቨስትመንት ፖሊሲ እንደዚህ ይሁን፣ አንዱ የውጭ ፖሊሲያችን እንደዚህ ይሁን ምናምን ያለ ሊለያይ ይችላል። በሀገርና በህዝብ ላይ ግን የሚቀልቅ ልዩነት ግን መኖር የለበትም። የእኔ አቋም ሀገርና ህዝብ ከመንግስትም ከፓርቲም ከፖለቲካ አመላክት ከአክቲቪዝም በላይ መሆኑን ሁላችንም ልናምን ይገባል። ይሄኛውም ልናስተምር ይገባል። አሁን አደጋው በግልጽ እየመጣ ስለሆነ ይብቃና ካሁን በኋላ በሰላም በውይይት የምንከታበት መንገድ የሚከተል አንዱ ችግራችን የነበረው እኛ በፈረስተ ሄዳና ምንም በአምቡላንስ ነው የምናምን። እናም አንዲት ከልጅነት የጀምሮ አንዲትም ኤግዛምፕል አድርጌ የሚወስዳት አንድ ሰው በገመድ ወደ ተራራ ይወጣል። ደብረ ዳሞ ተራራ የሚባል በገመድ ነው የሚወጣው ሰው ሰውየው ገመድዋን ይዞ ወደ ላይ ሲወጣ ጣ ጣ ጣ እያለች ገመድዋ ልትበጠስ ስትደርስ ወደ ታች ሲያይ ገደሉ በጣም ረዥም ነው። ገመድዋ ከተበሳሰች እንደሚሞት ገባውና እየተንቀጠቀጠ፣ እንደ አጋጣሚ ሳትበጠስ ላይ ደረሰ። በኋላ ቶሎ ብሎ ለሰዎቹ ሊነግራቸውና ይሄ ገመድ ሲበጠስ ሰው ሊሞት ስለሚችል ባካችሁ ቀይሯት አላቸው። አይ እውነትህን ነው አሳስብ፣ እንቀይረዋለን። አሳስባል እኮ ቀይሩ ሰው አላቸው። እንቀይረዋለን ተቀብለን ያላል። መቼ ነው የምትቀይሩ ሲላቸው፣ ሲበጠስ ነዋ አሉ። ሲበጠስ ነዋ ማለት ሰው ከሞተ በኋላ ማለት ነው። ስለዚህ እኛ የምንለው ሳይበጠስ፣ ሀገራችን ሳትበጣጠስ፣ ዋችዝን ሳይበዛ የአፍሪካ ኩራት የነበረች ሀገር አሁን አፍሪካውያን በሙሉ በእኛ እየተገረሙና እያዘኑ ናቸው ያሉ። ስለዚህ ወንጀል የፈጸመ ካለ በወንጀሉ ይጠየቅ። ነገር ግን ደግሞ ተወያይተን የሀገራችንን ወደሚል መድረክ ንግባ። ካልገባ ሁላችንም ተሸናፊዎች እንጂ አሸናፊ የሚባል አይኖርም። የኢኮኖሚም እየተሸነፈ ነው፣ በሰላምም ሁሉ እየተሸነፈ ነው ያለው። ስለዚህ መፍትሄው ሳይበጠፍ ወደ አምቡላንስ ሳይሆን በፈርስት ኤድ አምነን ከዚህ የባት ችግር እንዳይመጣ ተወያይተን ችግሩን እንፍታ ብለን እንግባ ወደምለን ሄዶ ማለት ነው። ይሄ ጠቅላላ አይቻልም ብዬ አላምን። በአለም ደረጃ ይሄ ግንዛቤ እየመጣ ነው። ኢትዮጵያዊ ራሱ ይህን ስቃይ እየበዛበት በሚሄድበት ጊዜ እረ ይሄ ጦርነት ይቁምና በሰላም እንፍታ ወደ ማለት እየመጣ ስለሆነ ይሄ ነገር ጉዳት ከደረሰ በኋላ ቢሆንም ተወያይተን ቁጭ ብለን ኢትዮጵያውያን እንደ ሕዝብ ደግሞ ሚናችንን ተጫውተን ይህን ችግር የምንፈታበት እድል ሊመጣ ይችላል ብዬ አምናለሁ። ሙሉ በሙሉ እርግጠኛን ይባልልን። ችግሩ በጣም እየጎላ ስለመጣና ሕዝብም ከየዳሩ ሆኖ ሁሉ መጮ ስለጀመረ በቃ ማለት ስለጀመረ መጥቶ ወደ ውይይት ሄደን ችግራችንን የምንፈታበት እድል አሁንም ሙሉ በሙሉ አልተዘጋም ብዬ አምናለሁ። አመሰግናለሁ። ፕሮፌሰር ኤፍሬም ይስሐቅ፣ የዓለም አቀፍ ሰላምና ልማት ቦርድ ሰብሳቢ፣ አቶ አረጋዊ አማረ፣ የኢትዮጵያ መገናኛ ብዙሃን ምክር ቤት ሊቀመንበር፣ ስለ ቃለ ምልልሱ እናመሰግናለን። አንድ ቃል ልጨምር ይፈቅዱልኛል? መጀመሪያ ለመንግስት መንግስት፣ አደራ ጦርነቱ ይቁም፣ አደራ እስረኞች ይፈቱ፣ አደራ እንተባበር። ለህዝቡ አማራ፣ ኦሮሞ፣ ትግሬ ብለን አንጋጭ። በቅርብ ጊዜ አድዋ በዓል አክብረናል። ሁሉም የሚመሰክረው ኢትዮጵያ በአድዋ ድል ያደረገችው ኦሮሞ፣ አማራው፣ ትግሬ ሁሉ በመተባበር ጀልቦካ፣ የሚባለው ስለ ሁለተኛው የኢትዮጵያና ጣሊያን ጦርነት ሲያወራ እኛ ጣሊያኖች ጣሊያኖች ረሃሱ ጀልቦካ ያሸነፉት የኢትዮጵያን ጄኔራሎች እንዲጋጩ አድርገን ነዋል። እና ይህንን በመሰለት ራስ ካሳ ከራስ እንዳርገ እንዳስማሙ ራስ ገሌ እንዳስማሙ አድርገን ከፋፍል ናቸው። ምናልባት በሁለተኛም ጦርነት ጊዜ ኢትዮጵያን ውስጥ ሲተባበሩ ኖሮ ኢጣሊያንን ሁለተኛ ጊዜ እናሸንፍ ይሆናል። ስለዚህ ለመንግስት አደራ፣ ሰላም ይውረድ፣ እስረኞች ይፈቱ፣ ጦርነት ይቀር። ለህዝብ ወዳጆች፣ ወንድሞች፣ አማራ ወንድሞች ድር ቢያብር አንበሳ ያስር ይባላል። እኛም በዘር መጣላት በዘር በሃይማኖት መጋጨት ለውጭ ጠላት ይጠቅማል እንጂ ለእኛ አይጠቅመን እና በእግራችሁ ወድቄ የምለምነው አቁሙ። አፋችሁን ተጠንቀቁ። መሳደድ ይቅር። በጽፈትም፣ በራዲዮም፣ በሚዲያም ቅድም በቅድም ወዳልነው እንመለስ። ራዲዮ ሚዲያ፣ ጋዜጣ ሁሉ በአካችሁ፣ በስራችሁ ስለ ፍቅር አውሩ፣ ስለ መተባበር። አሁን ክቡር ወንድሜ ጥሩ ተናግረዋል። ክቡራ ተማረ ስራቸው ያሉትን መቶ በመቶ ደግፋለሁ እና እንተባበር። እግዚአብሔር ህዝባችንን የድሮ መንፈስ፣ የፍቅር የመተባበር ይመልስልን። እግዚአብሔር ሀገራችን ይባርካል። ታንኪዩ። በጣም በጣም አመሰግናለሁ። እኔም እንደዚህ አይነት ልዩነቶች ለወደፊቱ ብንቀጥል፣ ኃላፊነቱ ደግሞ የሁላችንም በሆኑን አምነን በጋራ ሁላችንም ለሀገራችን ስምን የሚንቀሳቀስ ነው የምለው አመሰግናለሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ ዲማንድና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረ ገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።